ትኩረት በአፍሪካ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጎርጎርዮሳዊ 2016 ዓ ም ወደ አፍሪቃ ያደረጉትን ጉዞ ታሪካዊ አድርገው ተመልክተውታል። ምክንያቱም አንድ የእስራኤል መሪ ከብዙ አስርተ ዓመታት በኋላ አፍሪቃን ሲጎበኝ ኔታንያሁ የመጀመሪያው ነበሩ። ኔታንያሁ ያኔ በኬንያ፣ ዩጋንዳ፣ ኢትዮጵያና ሩዋንዳ ባደረጉት ጉብኝታቸው ተደስተው መመለሳቸው ተገልጿል። የኬንያ ፕሬዝዳንት ኡሁሩ ኬንያታ የቤንያሚን ኔታንያሁን ጉብኝት አስመልክተው በሰጡት አስተያየት ከእስራኤል ጋር እንደገና በአዎንታዊ የትብብር መሠረት ላይ የተመረኮዘ ጠንካራ ግንኙነት መጀመር እንደሚገባ ገልጸዋል። ኔታንያሁ በሌሎች ሶስት የምስራቅ አፍሪካ ሀገራት የሚያደረጉት ጉብኝታቸው ጥሩና የተሳካ ነበር። የእስራኤል ጠቅላይ ሚኒስትር ከምስራቅ አፍሪቃው ጉዟቸው በኋላም ባለፈው ሰኔ ወር በአፍሪቃ ለሁለተኛ ጊዜ ጉብኝት አካሂደዋል። በዚሁ ወቅት በላይቤሪያ በተካሄደው የምዕራብ አፍሪቃ መንግስታት የኢኮኖሚ የተበበረ ድርጅት በምህጻሩ ኤኮዋስ ጉባኤም ላይ ንግግር አሰምተዋል። የአፍሪካና እስራኤል ግንኙነት አንዴ ሞቅ አንዴ ቀዝቀዝ ሲል መቆየቱን በወቅቱም በጥሩ ሁኔታ ላይ እንደሚገኝ በደቡብ አፍሪካ ፕሪቶሪያ የሚገኘው በምህፃሩ አይኤስኤስ የተባለው ዓለም አቀፉ የጸጥታ ጥናት ተቋም ተንታኝ ስቲቨን ግሩዝድ ለዶይቸ ቬለ ገልጸዋል የእስራኤል መንግስት የተቋቋመው በጎርጎሮሳዊው 1948 ዓ ም ነው በ1950 እና በ1960 ዎቹ ከአፍሪቃውያት ሀገራት ጋር የነበረው የእስራኤል ግንኙነት በጣም ጠንካራ ነበር ደቡብ አፍሪቃ በልማት ስራ ላይ የተሰማሩ ብዙ እስራኤላውያን ነበሩ። በእስራኤልም ብዙ አፍሪቃውያን ተማሪዎች ትምህርታቸውን ይከታተሉ ነበር። ከሰላሳ የሚበልጡ የአፍሪቃ ሀገራት ኤምባሲዎችም በእስራኤል ነበሩ። ጸረ ቅኝ አገዛዝ ስሜታቸው ሁለቱን ወገኖች አቀራርቦ ነበር። እስራኤላውያኑ የብሪታንያን ቅኝ አገዛዝ አብቅቷል፣ አፍሪቃውያኑም ይህንኑ በማድረግ ላይ ነበሩ። በዚህም የተነሳ ግንኙነታቸው ጥብቅ ነበር። Uh, the British colonization and uh, Africa was doing the same and so were, the, the ties were, were fairly strong. ይኸው በ1950 ኛዎቹ ና 60 ኛዎቹ ዓመታት በሁለቱ መካከል የታየው ግንኙነት በእስራኤል ና በጎረቤቶቿ አረባውያት ሀገራት መካከል በቀጠለው ውዝግብ የተነሳ እክል አጋጥሞት ነበር አረባውያቱ ሀገራት በጎርጎሪዮሳዊው 1967 ዓ ም በእስራኤል ላይ የጣሉትን ጥቃት ተከትሎ የእስራኤል ጦር በስድስቱ ቀናት ጦርነት የግብፅን የሲናይ ልሳነ ምድር መያዙ አይዘነጋም። ያኔ ግብፅ እስራኤል የአፍሪቃን መሬት ይዛለች ስትል በተባበሩት መንግሥታት ድርጅት መክሰሷ የሚታወስ ነው። የእስራኤል አረቦች ውዝግብ ከዚያ በተከተሉት ዓመታትም እየተጠናከረ በመሄዱ አረባውያቱ ሀገራት አፍሪቃ ከእስራኤል ጋር ያላትን ግንኙነት እንድታቋርጥ በአንድነት ጥረት አድርገዋል። ይኸው ጥረታቸውም መሳካቱን ስቲቨን ግሮዝ ያስታውሳሉ። በዚያን ጊዜ ከእስራኤል ጋር ዲፕሎማቲክ ግንኙነት ከነበራቸው ወደ ሰላሳ ከሚጠጉት ሀገራት መካከል ግንኙነታቸውን እየቀጠሉት አራቱ ብቻ ነበሩ። የአፍሪቃ ህብረትም የታዛቢነቱን አቋም በዚያን ጊዜ ለፍልስጤማውያን እንጂ ለእስራኤል አልነበረም የሰጠው። አሁን ግን በአፍሪቃና በእስራኤል ግንኙነት ላይ ለውጥ ታይቷል። አፍሪቃ በእስራኤል አኳያ ትከተለው የነበረው የማግለል አሰራር እየጠፋ የመጣ ይመስላል። የቀድሞው የሊቢያ መሪ ሞአመር አል ጋዳፊ ከስልጣን ከተወገዱ ከጎርጎሪዮሳዊው 2011 ዓ ም ወዲህ በአፍሪቃ ህብረት ጸረ እስራኤሉን ስሜት የሚያራምድ ወገን አይታይም። ለዚህም እንደ ዓለም አቀፉ የጸጥታ ጥናት ተቋም ተንታኝ ስቲቨን ግሩዝድ አስተያየት የዩኤስ አሜሪካ ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት ታህሳስ 6 2017 ዓ ም ላይ ኢየሩሳሌምን የእስራኤል ዋና ከተማ ናት ብለው እውቅና በሰጡበትም ጊዜ ከአፍሪቃ የጎላ የተቃውሞ ድምፅ አለመሰማቱ ይህንኑ ለውጥ የሚጠቁም ነው። እንደሚመስለኝ አፍሪቃውያን ፖለቲከኞች በተጨባጭ ሁኔታ ላይ ነው የሚያተኩሩት። ቀደም ባሉት ዓመታት ያደርጉት እንደነበረው ለሪዮት ዓለም ብዙም አይጨነቁም። ለፍልስጤማውያን ያላቸው ድጋፍም በፊት እንደነበረው ጠንካራና ሁለንተናዊ አይደለም። ከዚህ በተጨማሪም እስራኤል ለአፍሪቃውያኑ የምታቀርበው እርዳታ ሚና መያዙን የፖለቲካ ታዛቢዎች ይናገራሉ። ለምሳሌ ይህ ሚና አፍሪቃውያቱ ሀገራት በሽብርተኝነት አንጻር በሚያደርጉት ትግል ላይ ጎልቶ የሚታይ ነው። ጽንፈኛ ቡድኖች አዘውትረው በሚያካሂዷቸው ጥቃት አሳሳቢ ስጋት በተደቀነባቸው ኬንያን በመሳሰሉ ሀገራት ውስጥ ይህ የእስራኤል ትብብር የያዘው ትርጓሜ ከፍ ያለ ነው። በመገናኛ ብዙሃን ዘገባዎች መሰረት በጎርጎሪዮሳዊው 2013 ዓ ምት በኬንያ መዲና ናይሮቢ በሚገኘው የዌስት ጌት የገበያ አዳራሽ አሸባሪዎች የጣሉትን ጥቃት ተከትሎ የእስራኤል ጦር ኃይል ቡድኖች ከኬንያውያኑ አቻዎቻቸው ጋር በቅርብ ተባብረው መስራታቸው የሚዘነጋ አይደለም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በ2016 ዓ ምት የአፍሪቃ ጉዞዋቸውም ወቅት ለኬንያ ተጨማሪ እርዳታ ለመስጠት ቃል መግባታቸውን ዘገባዎቹ አክለው አስታውቀዋል። እስራኤል የሽብርተኞች ጥቃት ሰለባ መሆኗን የጠቀሱት ቤንያሚን ኔታንያሁ ከአፍሪቃውያኑ ጋር ተባብሮ መስራቱ ሽብርተኝነትን ለማጥፋት የተጀመረውን ትግል የተሳካ እንደሚያደርገው አመልክተዋል። በዚሁ ረገድም ዶይቸ ቬለ ያነጋገራቸው ኬንያዊው የፖለቲካ ተንታኝ ማርቲን ኦሉ እንደሚሉት እስራኤል ለአፍሪቃ የምታደርገው ድጋፍ በጉልህ እየታየ መጥቷል። እስራኤል የጦር ድጋፍ ስልጠናና መሰል እርዳታ ለመስጠት ሁሌም ዝግጁ ናት። እንዲያውም በአፍሪቃ በከፍተኛ ቦታ ላይ የሚገኙ ግለሰቦችን የሚጠብቁት አዘውትሮ እንደሚታየው በእስራኤል የሰለጠኑ ናቸው። ስለዚህ እስራኤል ለአፍሪቃ የምትሰጠው በጣም ብዙ ስልታዊ ወታደራዊና የጸጥታ ጥበቃ ድጋፍ አሁንም ቀጥሏል። እስራኤል ለአፍሪቃ ከምትሰጠው የጦር ድጋፍ ጎንም የልማቱን እርዳታ ማጠናክራለች። አሁን ከተያዘው ታህሳስ ወር ገደማ ወዲህ እስራኤል እስከ ጎርጎሪዮሳዊው 2030 ዓ ም ድረስ ለ66 ሚሊዮን አፍሪቃውያን ኮሬንቲ የማቅረብ ዓላማ ባለው ፓወር አፍሪካ በተሰኘው የዩኤስ አሜሪካ ፕሮጄ ውስጥ መሳተፍ ጀምራለች። አፍሪቃ ከተራቀቀው በተለይም በግብርናው ዘርፍ ካለው የእስራኤል ቴክኖሎጂ ተጠቃሚ የምትሆንበትም እድል እስራኤል ከምትሰጠው እርዳታ መካከል የሚጠቀስ ነው። ይሁን እንጂ እስራኤል ከአፍሪቃ ጋር ትብብሯን ለማሳደግ የምታደርገው ጥረቷ የራሷን ጥቅም የማስጠበቅ ዓላማ እንዳለው ተንታኞች ይናገራሉ። እስራኤላዊው ጠቅላይ ሚኒስትር ኔታንያሁ በአፍሪቃ ጉዞአቸው ወቅት ሀገራቸው በአፍሪቃ ህብረት ውስጥ የታዛቢነት አቋም እንዲሰጣት ያላቸውን ፍላጎት ደግመው ደጋግመው ሲናገሩ ተደምጠዋል። ይህ የእስራኤል የታዛቢነትን አቋም የማግኘት ፍላጎት 54 አባል ሀገራት ያሉትን የአፍሪቃ ህብረት ሙሉ ድጋፍ የማግኘት ዓላማ ሲኖረው፣ ይህ በተባበሩት መንግስታት ድርጅትና በዓለም አቀፍ ድርጅቶች ውስጥ ወደፊት በእስራኤል አንጻር የብዙሃን ተቃውሞ እንዳይነሳ ለማከላከል እንደሚረዳ ጠቅላይ ሚኒስትር ኔታንያሁ መናገራቸውን ታይምስ ኦፍ ኢስራኤል የተባለው የሀገራቸው ዕለታዊ ጋዜጣ አስታውቋል። ይሁን እንጂ እንደ ፖለቲካ ተንታኞች አስተያየት ይህ እስራኤል ከአፍሪቃ ጋር አሁን እያጠናከረችው ያለው ትብብር ኔታንያሁ ያሰቡትን ዓላማ በእርግጠኝነት ያሳካል ለማለት አያስደፍርም። በብዛት ሙስሊም ዜጎች ያሏቸው ሞሮኮ፣ ሴኔጋል፣ ሞሪታንያ ወይም ሱዳንን የመሳሰሉ ሀገራት እስራኤልን በጥርጣሬ ነው የሚመለከቷት። ሱዳን ለምሳሌ የእስራኤል ዜጎች ወደ ሀገሯ እንዲገቡ አትፈቅድም። ሞሪታንያም እስራኤል በ2010 ዓ ም የጋዛ ሰርጥን በቦምብ በደበደበችበት ጊዜ ከእስራኤል ጋር ዲፕሎማቲክ ግንኙነቷን አቋርጣለች። ደቡብ አፍሪቃ ደግሞ እንደ አውሮፓውያን ዘመን አቆጣጠር እስከ 1994 ዓ ም ድረስ ከውሁዳኑ የነጮች መንግስት ጋር የጠበቀ ግንኙነት በነበራት እስራኤል አኳያ አሁንም ቁጥብነት የታከለበት ግንኙነት ነው ያላት። ከዚህ በተጨማሪ እስራኤል እና በአፍሪቃ መካከል በቶጎ ጉባኤ ለማድረግ እቅድ ቢኖርም እቅዱ እስከ ዛሬ በእቅድ ደረጃ ብቻ እንደሚገኝና መቼ እንደሚደረግም በውል የሚታወቅ ጉዳይ እንደሌለም ተገልጿል።